የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በሀያ አምስት እና በሰላሳ አንድ ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምሯል። የወይራ መፋቂያ ጥርስ ያነጣላሉ። ቆርጠህ አኑርልኝ ከቤቴ ከበሩ ከአዳራሹ ቤቴ ክታቤ ጠፍቶ እንጂ ሰው በሰው ይገኛል። አፈላሉ ጉጂ ስትል ክታብ አሁን የለም። ለምሳሌ ስለዚህ ስነሉም ከአካባቢው ከስነ ምህዳሩ ጋር ስለሚሄድ ስር አለ። በዓላትን ተንተርሰው የሚነገሩ ስነ ቃላት፣ የአውደ ዓመት ወጎችና የበዓላት አከባበር ከምሽቱ ቅንብሮች በአንዱ ይቃኛሉ። እንግዳችን መምህር ከሐሳይ ገብረ እግዚአብሔር እና የአዲስ አበባው የራዲዮ መጽሔት ዘጋቢያችን ንጉሥ ያክልሉ በአሉም በተመለከቱ ወጎቻቸው አብረውን ያመሻሉ። ውድ የራዲዮ መጽሔት ታዳሚዎች መሆኑን እንደምን ሰነበታችሁ? የጥምቀትን በዓል ለምታከብሩ የክርስትና እምነት ተከታይ አድማጮቻችን በያላችሁበት እንኳን በሰላም አደረሳችሁ። ምንም ይሁን ምን፣ ለመሆኑ የምንወዳቸውን ነገሮች ለምን ይሆን መውደዳችን? ሳንወድ ላለመውደዳችንስ ምክንያቱ ምን ይሆን? እናንተን አድማጮቻችንን የሚያሳትፍ ወግ ዛሬ እንጀምራለን። ስለ አማርኛ ፍቅር፣ ስለ ኢትዮጵያ ባህልና ልማድ መንገዶቻቸው ያወያዩን አሜሪካዊው ማቲው ኬን እና እዚህ ዩናይት ስቴትስ ተወልዶ ያደገው ነቢያት አክሊሉም ቀጠሮ ለተያዘለት ቀሪ ወጋችን ተመልሰው መጥተዋል። አሁን የሳምንቱ ምርጥ ግጥምና ዜማዎች አክለን ለተከታዩ አንድ ሰዓት አብራችሁን ትቆዩ ዘንድ የአክብሮት ግብዣችንን የምናደርሰው ከቴክኒክ አቀናባሪያችን ቴሌላይም ባክ ጋር በመሆን የራዲዮ መጽሔት ፕሮግራም አዘጋጆች አሉላ ከበደና አዲሱ አበበነን የዛሬ እሁድ ጥር 10 2007 ዓ ም ዝግጅታችን በሰዓቱ የዓለም ዜና ይጀምራል። መልካም ምሽት። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። እንኳን ለከተራው በዓል እንዲሁም ለብርሃነ ጥምቀቱ አደረሳችሁ። ከአሜሪካ ድምፅ ራዲዮ ጣቢያም የሰዓቱን ዜና ማሰማችሁ ሰሎሞን አባተ ነኝ። በቅድሚያ የዛሬን የጥምቀት በዓል አከባበር አስመልክቶ በኢትዮጵያ በአዲስ አበባና እንደዚሁም በዋሽንግተን ዲሲ አካባቢ ያለው ሁኔታ ምን እንደሚመስል ከባልደረቦቼ ጋር ተነጋግር ያለሁኝ በስልክ መለስካቸውን አዲስ አበባ ደውዬ አግኝቼው ነበር። አሁን ማምሻውን ወደ ስቱዲዮ ከመግባቴ በፊት

እንኳን አብሮ አደረሰን። ሰለሞን ደህና ነህ? እግዚአብሔር ይመስገን። ምንድን ነው የሚመስለው ስትል ጥምቀተ ባህሩ ንገረኝ። ጥምቀተ ባህር በአሁኑ ጊዜ ታቦት በብዙ ቦታ የሚከበር ሆኗል። አሁን ያለሁበት ቦታ በመስቀል ፍላዋ የሚባለውን አካባቢ ወይም መስቀል ፍላ በሚባለው መንገድ ድሪም ላይነር ከሚባለው ሆቴል በተጀርባ ያለ ጥምቀተ ባህር እስካሁን አሁን የሚታየኝ ምናልባት ወደ አምስት አራት ሺህ ሕዝብ ይመስለኛል በግምት ተሰብሮ አሁንም ታቦቱ በሚያዝበት አካባቢ እየዘመረ አምናክል። ስንት ታቦቶች ናቸው እዛ ያረፉት? ያሬድ፣ ሌሎች ተደራቢ ታቦቶች አሉ። ስቲፋኖች ነገ ይገባሉ፣ ግን ሚካኤል አለ ተደራቢ። ስለዚህ ከነገ ወዲያም አለ ማለት ነው። እንዴት ነው የሰው ስሜት ስትመለከተው? በዓል ወቅት ያከብር ነበረ ቀደም ሲል። አሁን ወደዚህ ወደ ስብቅ ተባህሩ ሲገባ አሁን የነገርኩ መንገድ

ዝም ነው መስሙ ላይ በጣም የሚያደግ ነው። ጨለማ ነው፣ ነገር ግን ብርሃን በየቦታው የፈሳ ብርሃን ነው የሚታይ በፈጥሩ ምክንያት ወይ በጠዋፉ ምክንያት። የጸጥታው ሁኔታ ምን ይመስላል? ጸጥታው በጣም ጥሩ ነው። የተረጋጋ ነው ሁሉም ነገር። የፖሊስ ጥበቃ በየቦታው አለ። አየሩስ እንዴት ነው? አየሩ ቀዝቃዛ ነው። አየሩ ቀዝቃዛ ባይሆን የዚህ ሁሉ ሰው በአንድ ላይ ሆኖ ሙቀቱ የሚቻል አልነበረም። ወሰቱ አካቶ አልጠበቦ እና ሁኔታውን ተጋግቷል ማለት ይችላለህ። መለስካቸው፣ አመሰግናለሁ። ለምሽት፣ መልካም ጥምቀት ይሁንልህ። አመሰግናለሁ። መለስካቸው ነገም የጥምቀቱን አከባበር አስመልክቶ ይመለሳል። በሌሎችም የጥምቀተ ባህሮች እንዲሁ ስነ ስርዓቱ እየተካሄደ ነው ያለው። በዳያስፖራ ያለስ ኢትዮጵያዊ የክርስትና ምእመን እንዴት ነው በዓሉን እያከበረ ያለው? አዲሱ አበበ አሁን ጥምቀተ ባህር ይገኛል ዋሽንግተን ዲሲ ውስጥ አግኝቸዋለሁ። እሱንም እንኳን አደረሰ አዲሱ ሰሎሞን እንደምናመሸ እንኳን አደረሰ። አድማጮቻችንንም እንኳን ለብርሃነ ጥምቀቱ አደረሳችሁ እላለሁ። አሜን፣ በሁላችንም ስም ይድረሳቸው። እንግዲህ የት ነው አሁን ያለው? አሁን ያለውት ርሳል ባራት ደብረሰላም ቅዱስ ማርያም ቤተክርስቲያን ነው። ዛሬ እሁድ እንደመሆኑ ያው ቅዳሴ ውጪ ከሰዓት በኋላ እንግዲህ ታቦታቱን ለማውጣት እየተዘጋጀ ነው ምዕመና ነው። ማርያም አካባቢ በስንት ሰዓት ነው ታቦት የሚወጣው? በዋሽንግተን አቆጣጠር ዘጠኝ ሰዓት እና አስር ሰዓት ይወጣሉ፣ እና የተዘጋጀላቸው ቦታ ድንኳን አለ። እዚህ ማርያም ስንት ታቦታት እንደሚመጡ ማርያም በትክክል አላውቅም በእውነቱ፣ ወይ ሶስት ይሆናሉ ወይም አራት ከዛ የሚበልጡ እንኳ አይመስለኝም። እዛ የተዘጋጀላቸው ቦታ ያድሩና ሌሊቱን ማህሌት ተቁሞ ነገ ከቅዳሴ በኋላ እዚሁ ድንኳን ውስጥ ተቀድሶ በቦታቸው ይመለሳሉ ወደ መንበረ ክብራቸው እነሱ እንደሚናገሩ ጥምቀተ ባህሩ ያለው ግን እዛው ቅድስት ማርያም ቤተክርስቲያን ግቢ ውስጥ እዛ ተዘጋጅቶ ቦ ይረጃል። ሰው ብዙ መጥቷል አዎ በአሁኑ ሰዓት ብዙ ሰው አለ በአጠቃላይ በዳያስፖራ ያለው ኢትዮጵያዊ የክርስትና ምዕመን እንዴት ነው የሚያከብረው አንዳንዶቹ ዛሬ እሁድ ብቻ አክብረው ሰኞን የማያከብሩም አሉ ለምን የሀገሩ ሁኔታ ለስራ እንደማያመች ግን እዚህ ዋሽንግተን አካባቢ እስከማውቀው ድረስ እዚህ ማርያምም ዛሬ ከተራ ሆኖ ያው ነገ ጥምቀት ነው ሌላም ደግሞ እዚህ ዋሽንግተን ለምሳሌ አስራ አራት ታቦታት በአንድ ዕለት የሚወጡበት ቦታ አለ የሚል ነገር ሰምቻለሁ በዚህ በአካባቢው ራዲዮ ሆኖች ይሄም ሸዋ አቡነ ሳሙኤል ያሉበት የሚካኤል ካቴድራል ነው የሚሰባሰቡት እነዚያ አስራ አራት ታቦታት። ሌላ ደግሞ መድኃኔዓለም ቤተክርስቲያንም እንዲሁ ስንት ታቦታት እንደሚሄዱ አላውቅም፣ እነሱም ያከብራሉ። አዲሱን፣ አመሰግናለሁኝ። እንግዲህ ዘርዘር ያለ ዘገባ ይኖረዋል። ሎሚም ይዞ የወጣ ሳያ ይኖር አይቀርም ብሎኛል። አዲስ አበባም ላይ ወይም ኢትዮጵያም ውስጥ እንደዚሁ ነው። ወደ ቀሪ ዜናዎች እንደው አጠር አጠር አድርጌ ላንስ ላንሳላችሁ ፓቲስኩም በምትባል በሰሜናዊት ናይጀሪያ ከተማ ውስጥ አንድ አጥፍቶ ጠፊ ባደረሰው የቦምብ ጥቃት ቢያንስ አራት ሰዎች ተገድለው ሌሎች ሀያ አምስት ቆስለዋል። የነቢዩ መሐመድን ምስል ነው የተባለ ስዕል በፊት ገጹ የወጣ ይዞ የወጣውን የፈረንሳዩን የስላቅ ጋዜጣ ሻርል ኤብዶን ህትመት በመቃወም ኒጀር ዋና ከተማ ኒያሜ ላይ ከተጠራው ሰልፍ በፊት የወጡ ሌሎች የተቃዋሚ ሰልፍ ሰልፈኞችን ፖሊስ በጋዝ በትኗል። የስፖርት ዘገባ አለን፣ የተከበራቸው አድማጮች። ኢኳቶሪያል ጊኒ የምታስተናግደው ሰላሳኛው የአፍሪካ ዋንጫ አገር ኳስ ውድድር ዛሬ ሁለተኛ ቀኑን ይዟል። ከተጀመረ ዛሬ ለቢ ምድቦቹ የዛምቢያና ኮንጎ ዲሞክራቲክ ሪፐብሊክ ቀጥሎ ቱኒዚያና ኬፕ ቬርዲ ደሴቶች ነበሩ ተረኞቹ። የቅድሚያ ተጋጣሚዎቹ ዛምቢያና ኮንጎ ዲሞክራሲያዊት ሪፐብሊክ ጨዋታ አብቅቷል። ውጤቱ አንድ ለአንድ ነው። የተለያዩት ለባከነ አራት ደቂቃ ተጨምሯል። ሰለሞን ክፍሌ ተጨማሪ ዝርዝር አለው። አመሰግናለሁ ሰለሞን። ከትላንቱ ዜና እንደተረዳችሁት በ2015 የአፍሪካ እግር ኳስ ዋንጫ ውድድር በመክፈቻው ዕለት ቀድመው የተጫወቱት የአስተናጋጅ ኢኳቶሪያል ጊኒ እና ኮንጎ ብሔራዊ ቲሞች እኩል አንድ ለአንድ ተለያይተዋል። ጋቦን ዘመቻውን ቡርኪና ፋሶን 2 ለ0 በማሸነፍ ጀምሯል። የተከላካይ መስመሩ በጣም ደካማ፣ ከፊት ግን አጥቂዎቹ ጠንካሮች ሆነው ታይተዋል በማሸነፍ መቀጠል ከፈለገ ሁለቱንም መስመሮች ማቀናጀት ግድ ይለዋል። እንደ ተረዳችሁት እንግዲህ በኤ ምድብ ያሉቱ አራት ቲሞች የመጀመሪያውን ዙር ግጥሚያቸውን አድርገዋል። ዛሬ የቢ ምድቦቹ ኬፕ ቬርዴና ኮንጎ ዲሞክራቲክ ሪፑብሊክ፣ ቱኒዚያና ዛምቢያ ተረኞች ነበር። በመርሃ ግብሩ መሰረት እንዲያው ባጭር ባጭሩ የትላንቱን ጨዋታ ለማየት ልሞክር። የአስተናጋጅ ኢኳቶሪያል ጊኒ ቲም አጀማመሩ በጣም ተስፋ ሰጪ ነበር። ገና በተጀመረ በሦስተኛው ደቂቃ ላይ ነበር ሃቬር ባልቦዋ ጣጣዋን የጨረሰች ኳስ ኮንጎ ፍጹም ቅጣት ክልል መሃል የተላለፈችለት ለማግባት ያደረገው ሙከራ ግን በግብ ጠባቂው ተመልሶበታል። ያም ሆኖ ግን ፈጥኖ ያሳደረው ጫና ውጤቱ ምን ሊሆን እንደሚችል አመላክቷል። የኮንጎ ቡድንም ልፍስፍስ ያለ አቀራረብ ቢታይበትም ፕሪንስ ኦሪያንጎ ከርቀት አክርሮ የተኮሳት ኳስ ሳትገባ ለጥቂት በበረኛው አናት ላይ አልፋለች። የባለሜዳው የኢኳቶሪያል ጊኒ ደጋፊዎች በቲማቸው አጫወትና ቀድሞ ባገባት ጎል እስከ 87ኛው ደቂቃ ሲፈነድቁ ቆይተው ኮንጎ ያቸዋን ጎል በመጨረሻው ደቂቃ ላይ ሲያስቆጥር ስታዲየሙ ረጭ ብሏል። በቡርኪና ፋሶና ጋቦን መካከል የተካሄደው ፍልሚያ ይበልጥ ማራኪ ነበር። ትላንት ጋቦን በመልሶ ማጥቃት ስልት ገብቶ ሁለት ለዜሮ አሸንፏል። ቡርኪናፋሶዎች የጋቦንን የመሃል አጥቂዎች እንዳይላወሱ አድርገው ወጥረው ታይተዋል። ከ19ኛው ደቂቃ በኋላ የጀርመኑ ቦሩሻ ዶርትሙንድ አደገኛ አጥቂ ፒየር ኤሜሪክ ኦባሜያንግ ኳስ ብቻውን አገኘና ከመረቡ አገናኘ። ሁለተኛ ሙከራው ነበር። ውጤት ጋቦን ሁለት ቡርኪናፋሶ ዜሮ በቢ ምድብ ያሉትንና የዛሬ ተጋጣሚዎችን አራቱን ቲሞች በተናጠላ ይችል አብቃ ዛምቢያ፣ ኮንጎ ዲሞክራቲክ ሪፑብሊክ፣ ቱኒዚያና የኬፕ ቨርዴ ደሴቶች ይገኛሉ። በዚህ ምድብ የቱኒዚያ አሞራዎችን ላስቀድም። ቱኒዚያ ጠንካሮቹ የግብፅና ሴኔጋል ቲሞች ካሉበት ምድብ ለፍጻሜው ያለፈው ያለ ጥርጥር በማይታበለው ጥንካሬዋ ነው። ለሩሜኒያ የሚጫወተው ሲያም ቤን ዩሱፍ የመሃል አለኝታዋ ሲሆን የሞናኮው አይሜን አብዱኑርም አስፈሪ አጥቂዋ ነው። የቀኝ ክንፍ አጥቂዋ ሐምዛ ማትሉቲም ብዙ ይጠበቅበታል። የኤትዋል ዱሳህል ደጋፊዎችን ትንሽ ያሳሰበ ነገር ቢኖር የግብ ጠባቂው አይሜን ማትሉቲ ጉዳይ ነው። እርሱም ቢሆን በአሁኑ ሰዓት ጥሩ አቋም ላይ ይገኛል ተብሏል። ደሞ እኮ ዋንጫውን ሊያነሱ ይችላሉ ተብለው ከተገመቱ ብሔራዊ ቲሞች አንዱ ቱኒዚያ መሆኑ ይታወቃል። አሁን ከጥቂት ጊዜ በኋላ ከኬፕ ቬርዴ ጋር ይጋጠማል። የኬፕ ቨርዴ ደሴቶቹ ብሉ ሻርክስ ወይም ጥቋቁሮቹ አሰናባሪዎች ለአፍሪካ ዋንጫ ፍጻሜ ውድድር ሲደርሱ ዘንድሮ ገና ለሁለተኛ ጊዜ ነው። ከሁለት ዓመት በፊት ለመጀመሪያው ታሪካዊ ጉዞ ያበቃቸው አሰልጣኝ ሉዊ ኦቱን ዛሬ ወደ ሌላ አካባቢ የተዛወረ ቢሆንም የተካው ሩይ አጓዝ ችሎታውን ያስበሰከረ ሰው ነው። ካለፈው ዓመት አስራ ሁለት ተጫዋቾችን መርጧል። አዳዲስ ወጣቶችም አስገብቷል። ዛምቢያ በአዲሱ አሰልጣኟ በኦኖር ያንዛ አማካይነት ተሃድሶ ላይ ናት። በ2012 ለድል ከተቃረቡ መካከል ስምንቱን መልሶ አስገብቷል። ሌሎች ወጣቶችንም መርጧል። ዛምቢያ የ2012 ሻምፒዮን እንደነበረች አይዘነጋም። በመጨረሻም ኮንጎ ዝናው በዓለም የናኘ ግብ ጠባቂ ያላት፣ ሮበርት ኪዲያባ ይባላል። ኮንጎ በእንግሊዙ ፕሪሚየር ሊግ ለዌስት ሃም ብሮምዊች አልቢየን የሚጫወቱ ያኒክ ቦሌዝና ፈርሜን ሙቤሌ የተባሉ ሁለት ጎበዝ ተጫዋቾችን አሰልፋለች። ዛሬ በመክፈቻው ከዛምቢያ ጋር ባደረገችው ጨዋታ ተጎራባቾቹ እርስ በርስ የመተዋወቅ ዕድል ያላቸው ቢሆንም በዛምቢያ አሸናፊነት ማብቃቱ ተገቢ ነው ያሉ ብዙዎች ናቸው። በዙ አበቃለሁ። ለዛሬ ይኸው ነው ያለኝ። ነገ በሰኞ መደበኛ ፕሮግራሜ ላይ እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም ደህና እምሹ። አመሰግናለሁ ሰሎሞን። ዜናው አበቃ። ስለፈለገ ፀሐይ ስትገባ ጥያቄ ይወጣል፣ ፀሐይን ተክቶ ልቤም እስከ ንጋት ያልፈዋል ተኝቶ ግድ ነው በሌሊት አዳፍኖ ማለፍ እሳትን ባመድ ሁድ ጥያቄን በእንቅልፍ ከጎረምሶች ከንፈር ጭስ እየነጠቀ ከኮረዶች ፊት ላይ ሽቶ እየሰረቀ ንፋሱ ይዞራል ግና በምላሹ ምስጢር መች ይነግራል መስኮቴም ብከፍተው በብርድ ልብሴ ላይ ከዋክብት ፈሰሱ። እውነት ለፈለገ ውበት ነው ወይ መልሱ? ከሁሉ በፊት የዛሬውን የከተራና የነገውን የጥምቀት በዓላት ለምታከብሩ የክርስትና እምነት ተከታይ የሆናችሁ አድማጮቻችን እንኳን በሰላም አደረሳችሁ። እሁድ ጥር 10 2007 ዓመተ ምህረት የራዲዮ መጽሔት ዝግጅታችን አሁን እንደ ልማድ እንደ ወጋችን ሁሉ ዛሬም በሳምንቱ ምርጥ ግጥም ተጀምሯል። ርዕስ እውነትን ፍለጋ ገጣሚው በዕውቀቱ ስዩም ነው እናመሰግናለን። እናም የዝግጅታችን ጣዕም የምሽቱን ቀዳሚ ዜማ ደግሞ እንሆንበል። ከትናንት በስቲያ ሐሙስ በባህልና ማኅበረሰብ ዝግጅታችን ይበልጡን በዓላትን ተንተርሰው የሚነገሩ ሥነ ቃላት ዙሪያ ያተኮረ አንድ ቅንብር አሰምተናል። ለዛሬ ደግሞ በአውደ ዓመት ወጎች ይልቁንም የጥምቀትን በዓል አከባበር ተንተርሰው በሚከናወኑ ድርጊቶች ዙሪያ ለሚያጠነጥን ተከታይ ቅንብር ቀጥሮ ሰጠን። እንግዳችንም መምህር ከሐሳይ ገብረ እግዚአብሔር ያለፈው ገና በዓልም እንግዳችን ነበሩ። ከአዲስ አበባዊ የራዲዮ መጽሔት ዘጋቢ ንጉሥ አክሊሉ ጋር በስልኩ መስመር ተገናኝተዋል። ለዛ ያላቸው ሥነ ቃላት ሊያጠና፣ ሊመረምር ሊማር ለሚፈልግ አንባቢ እንዲህ በወጉ ተደራጅተው የሚገኙበት ቦታ አለ ወይ የሚል ነበር ቀዳሚ ጥያቄ። ለጊዜውስ የለም የሚል ነበር የአቶ ካህሳይ መልስ። ለአስር ዓመታት በተለያዩ አካባቢዎች የተዘዋውረው ዳጎስ ያለ የሥነ ቃላትና አውጋዎች ክምችት ያሰባሰቡና በመልክ በመልኩ ያደራጁትን እንግዳችንን የሚመለከት ነበር። ታዲያ ተከታዩም የተጻፉበት ርዕሰ ጉዳይ የተለየ እንኳን ቢሆን ንጉሴ፣ በመግቢያው እንዳስተዋወቀው ህብረ ብዕር በሚል ከዚህ ቀደም ሌሎች መጽሐፍ ጽፈዋልና እነኝህን ስብስቦች የማሳተም ወደፊት ለንባብ የማብቃቱ ሀሳብ ውልብ ብሎ ያውቃል። አዎ፣ ለሱ ነው ምጥረው። አሁን እግዚአብሔር ከፈቀደ እያሰባሰብኩ ነው። እንግዲህ የተወሰኑትን የጥምቀቱን፣ የእንቁጣጣሹን እና የልደቱን ጨርሻለሁ። የሌሎቹ ትንሽ ይቀሩኛል። አንዱ ጨርሽ ልና ሌላ አዲስ አገኛለሁ እንደገና ነገ ባገኝ እያልኩኝ ጓጓ ሰፋ ላርገው ብዬ። ምክንያቱም የሁሉም አካባቢዎች ነው የምጽፈው ነው ያሆን የተለያየ አባባሎች አሉ። እንደየ አካባቢው ጎጃም፣ ጎንደር የትም በሚኬድበት አዎ፣ ይለያያሉ። በጣም ይለያያሉ። አሁን የወለው የጥምቀት አከባበር አብዛኛው ጊዜ ከሎሚ ውርወራ ጋር ይያያዛል። ድፍረትም ያለበት ግልጽ የፍቅር ጨዋታ ይጫወታሉ። በሌላ በኩል ትንሽ የመፈራራት ሁኔታ አለ። የት ነው የመፈራራቱ ሁኔታ አለ። በአንድ በኩል ያሉት አሁን ለምሳሌ ወደ ደቡብ ጎንደር ምናምን ስትሄድ ይፈራራሉ። ድፍረው ፍረው አይወጡም ልጃገረዶች አንደኛ በትንሽነታቸው ነው የሚያገቡት። በህጻነታቸው የዛ እድልም አይኖራቸውም በአብዛኛዎቹ አሁን ወሎ ያሰርኩ እንደሆነ ግን ካደጉ በኋላ ነው የሚያገቡት እና ያኔ የፍቅር የጉርምትን የኮረዳነት ጊዜ ይጠቀሙበታል። እነሱ ስነ ቃሉም እዛ ላይ ምስጢር ነገር አለው። የደረጀ ነው። አብዛኛው ጊዜ በህብረት ሆኖ የሚመላለሱ እዛና ሰሜን ሸዋ አጋጥሞኛል። እንደዛ አይነት ለማንኛውም ግን ከቦታ ቦታ ይለያያል። ትንሽ ልዩነት አለው። መሰረቱ አንድ ቢሆንም ማለት ነው። መልካም ወጉ ራሱ ልማዱስ አለ። ዛሬ ወጣቶች በጥምቀት በዓል የፍቅር መተያያ ጊዜነት አሁንም እንዳለ ነው የሚታይባቸው ቦታዎች በተጨባጭ አለ። አልቀረም አልቀረም አገር ቤት አልቀረም። ግን እንደ ድሮ አይደለም፣ እንደ ድሮ አይደለም። ምክንያቱም አሁን ዘመናዊ ትምህርትም በየቀበሌው ገብተዋል። አብዛኛው ጊዜ ወደ ትምህርት ይሄዳሉ። ይሄ ደግሞ ግጥም ከእረኝነት ጋር አብሮ ይሄዳል፣ ከእጽዋት ጋር አብሮ ይሄዳል፣ ከከብቱ ከፍየሉ ጋር አብሮ ይሄዳል እና ያን የእረኝነት ድሮ ሲተውት ስነ ቃሉም አብሮ እየደከመ ይመጣል። አሁን ከህፃነታቸው ጀምሮ ከቡሄ ጀምሮ የሚገጥሙት አለ። ሴቶችም ደግሞ ህጻናቱ ከእንቁጣጣሽ ከመስቀል በዓል ጋር በተያያዘ የሚነሳ ግጥም አለ ማፍለቅ ህጻነታቸው ጀምሮ። አሁን ያ ነገር እየጠበ ወደ ትምህርት ቤት ሲሄዱ፣ ወደ ዘመናዊ ትምህርት ቤት ሲሄዱ፣ አሁን እረኛም እየጠፋ ስለሆነ በሀገር ቤቱ ሁሉም ተማሪ ስለሆነ ያ እየደከመ መጥቷል። አሁን ትንሽ ለወደፊቱም እንዴት እንደሚሆን ያሰጋል። ምክንያቱም አካባቢው ስለሚወስነው ማለት ነው ግጥሞቹም እራሳቸው ከዛ ጋር ይሄዱ ናቸው። ከገበሬው ጋር ይሄዱ ናቸው። አሁን የወይራ መፋቂያ ጥርስ ያነጣላሉ። ቆርጠህ አኑርልኝ ከቤቴ ከበሩ ከአዳራሹ ቤቴ ክታቤ ጠፍቶኝ ሰው በሰው ይገኛል አፍላሉ ግኝ ስትል ክታብ አሁን የለም ለምሳሌ ስለዚህ ስንምሉም ከአካባቢው ከስነ ምህዳሩ ጋር ስለሚሄድ ር አለ እስኪ ወደ አከባበሩ ሁኔታ እንመለስ ንጉሴ የምታነሳቸው ጥያቄዎች ካሉ ልክ ነህ እንደውም ብዙ ጊዜ አሁን እኛ የከተማ ሰዎች ለጥምቀት ያልሆነ ቀሚስ የሚባል ነገርም አለ ና እስቲ እንደው ከዚህ ልጃገረዶቹ ጋር አያይዘ ስለዚህ የተባሉ ነገሮች ካሉ ጥምቀቱም ያው ነገር ሰኞ ነውና ያው ቅድም እንዳልኩት ለጥምቀት ያልሆነ ቀሚስ ማለት ሁሉም ሰው እንግዲህ አመት በዓለችው ለምሳሌ የእንቁጣጣሽ ከወሰን የልጅ አገረዶች ይሆናል። ልደት አብዛኛው ጊዜ ወንዶች ነው። ገና ጨወታ ስላለ ሻደጅ የልጅ አገረዶች ነው። ድምቀት ግን የሁሉም ነው። ህፃን አዋቂው፣ ወጣቱ፣ ሽማግሌው አብሮ የሚያከብሩት በዓል ነው። በኢትዮጵያ ሁሉም የቤተሰብ በዓል ነው። ጠቅላላ ካህናቱም፣ ምእመናኑም፣ እረኛውም ሌላውም ሁሉ አንድ ላይ የሚያከብሩት ነው እና ትልቅ ድምቀት አለው የዛን ጊዜ ሁሉም ሰው ስለሚያይ ተጠንቅቀህ ነው የምትሄደው። አምረህ ተውበህ ነው የምትሄደው፣ እና የጥምቀት ቆንጆ ይባላል። ለምሳሌ ራሱ አይተህ አታግባ ነው የሚባለው በአገር ቤት እንደምታውቀው። ምክንያቱም ከቀብ ምንጭ ሹሩባው፣ ሌላው ጌጣጌጡ ያለ የሌለው የሚቀርበው ያን ስለሆነ ሁሉ አምራ ተውባ ነው የምትመጣውና የጥምቀት ቆንጆ ልጅ ና የአሸንጃ ልጅ አታግባ ነው የሚባለው በሀገር። በአንድ ጊዜ እንደ አጋጣሚ ከጥምቀት ጋር በተያያዘ ከንጋቷ አከልካይ እኛ የመጀመሪያዋ እንግዲህ አንጋፋ አርቲስት ከእሳቸው ጋር ስንወያይ እንደው ሎሚ እየተወራወሩ ምን እያሉ አንዳንድ ጊዜም ጠጋ ብሎ የመሳምም የመድፈርም ሁኔታ አለ፣ ማፈር የለም። እነዚህ እንደ ደቡብ ጎንደርና ወሎ እንዳልከው ሳይሆን ቆንጆ መስላ ከታየችው ከወደዳት ሄዶ እንደሚስማት ሎሚ እንዲ የሚወረውርላት ነበር ና የሚጫወቱት እንደው እርሶም ሳይወት በጣም ቆንጆ ናቸው። በእርግጥም ንጋቷ አከልካይ እጅግ በጣም ሲበዛ ቆንጆ ቆንጆ ቆንጆ ናቸው እና እርሶስ ተስመው ያውቃሉ ስላቸው እንዴ እኔ ቆንጆ አይደለሁም ነበር ያሉኝ። እንዲያው አንድ ነገር አስታወስከኝ። እዚህ በዚህ በጥምቀት አንዷ የአንዱ ወዳጅ ሆና እንደገና ወዳጅ ትለውጣለች ለሚቀጥለው አመትና እና አጭርና ረዥም ናቸው። አጭሩ አንስቶ ነው ወደ ረዥሟ የሄደው ሰውዬው ጥምቀት የሚቀጥለው ሲገኙ አጭሯ ዋልል ጨግለል ብለሽ እዛ ላይ ደርሰሽ የነፋስ ወሬ ምን ይዘሽ መጣሽ ብላ ትዘፍን። ያቺ ረዥሟ እንደ አህያ ፈሳም፣ እንደ ጅብ ደንደሳም አንቺ ዶ ፍጮ እንጂ ማናለሽ ለመሳም። እንግዲህ ያው የሚያሳው በጥምቀት መሳም እንዳለም ይሄ ይገልጻል። ሁለቱ በነገራችን ላይ ሎሚ ወርወራ ደጋ የለም። ደጋ ስለሌለ ሎሚ በማንም ኢትዮጵያ ማለት ነው። ወይና ደጋና ቆላ ነው ሎሚ ያለው። ሎሚ ውርወራ ደግሞ ወሎ ነው አብዛኛው ጊዜ። ሌላ ብትሄድ ጎንደርም ጎጃምም አካባቢ ሎሚ መወራወር የለም። ስለዚህ ያ ተስፋፋ ሎሚ ውርወራ ይባላል እንጂ አብዛኛው ጊዜ በወሎ ላይ እያተኮረ ነው። ሎሚ ውርወራ ላይ ያለው በግልጽ መሳሳ ምናምንም ያለው እነሱ አካባቢ ነው። እርግጥ ካልፈቀደች ብሎ አስገድዶ አይደለም። እዛም ሎሚ ኮድ ነው ያው፣ ከተቀበለች ያዋ ከከተችው ተቀበላለች ማለት ነው። ስለዚህ እሷ ነው እሷ መስናት። ያኔ ከልካይም የላቸውም ያው ከከንፈር ያለፈ ሌላ ግንኙነትም ስለማያደርጉ ማለት ነው። ልክ ነው። አረንጓዴ፣ ብጫ፣ ቀይ የተቀባ ሽመል ይዘው በተለይ እዚህ ከአዲስ አበባ በቃ እንደው ከመጀመሪያ ካያት ጀምሮ በየዘፈኑ እሷ በየቦታው ስትዞር አብረው እየዞረ ተከታትሎ ሁሉ አብረው ተያይዘው እንደሚሄዱ አይነት ነው። እንደው ክትትሉ ነው፣ ቤቷ ማድረስ ሊሆን ይችላል። ወይም ደግሞ አሁን ፖም መወርወር ተጀምረዋል አሉ። እዚህ እዚህ ቾኮሌት እና ፖም ምናምን የሪም ስንትን ነው ሶስና ምንለው? ፍሪምም አለ አሉ። አሁን እንደ ደረጃ ወጥቶለት አብዛኞቹ ፖም ይወረውራሉ አሉ። ስለዚህ አለ ማለት ነው። አልጠፋም፣ አልጠፋም፣ መልኩ ለውቶ እዚህ አለ ሎሚ ባይሆንም ሌላው አለ እዚህ ሀገርም ሲባል እኔ ባ- እኔ አላየሁም፣ ግን ያጋጠማቸው ሰዎች ነግረውኝ። ብዙ ዘፋኞችም እኮ በነገራችን ላይ አሉላ ትምህርት ቤታቸው ትልቁ መሰልጠኛቸው ይሄ የጥምቀት በዓል ከአሳይ እንዳለው በማግስቱ የጥምቀት ዕለት በዓሉ ሲከበር ጃን ሜዳ ያን ጊዜ አንድ ቦታ ነው። አርባ አራቱ ታቦት ይባላል። በየቦታው አንድ ቦታ ኦሮምኛ፣ አንድ ቦታ ትግርኛ፣ አንድ ቦታ ጉራግኛ፣ አንድ ቦታ አማርኛ እያለ በቃ ሰው ወደ የሚፈልግበት ቦታ ይሄዳል እና እንደው እንደዚህ እንደዚህ እየተደረገ ከዛ እንደወጡ እነ ግርማ ነጋሽ እንደው ታሪካቸውን ወደኋላ መለስ ብለው ሲያጫውቱኝ እነ ማህሙድ እነ ጥላሁንም በቃ ድምጻቸው የሚፈተነው እዚህ አይነት በዓል ላይ ነበር። በእውነት አዎ፣ ማሰልጥ ሰው የሚመርጠው እኮ ያኔ ነው እኮ። ከዛ በኋላ በየሰርጉ የሚዘፍነው የምትዘፍነው ነው። እንደዛ አይነት ጥሩ ድምፅ ያላቸው የሚመረጡት ከዛ አካባቢ ነው። በሀገር ቤቱም ቢሆን ንጉሴ፣ ይሄ አገሩ ደብረ ብርሃን፣ ታቦቱ ስላሴ፣ ዘርዘር ያለ ነው ጥርሱ እንደ በለሴ ዳዊቱን ጨርሶ ገብቷል ቅዳሴ። የሚባል ለአንተ የተገጠመ ይሆን እንዴ? ምን ይታወቃል እንግዲህ፣ ሊሆን ይችላል። እኔ ግን ድቁና ካቆም ቆየሁ እኮ። አዎ በአታ እንዳለ ተገጥሞ እንደሆነ። ሀገሩ ደብረ ብርሃን ድሮ ይልቅ እንደዚህ ነው ያው፣ ጃንሜዳ አንድ ትልቅ ተምሮ ማስተማር የምትል እንደ ጎጆ ነገር ከፍ ብላ የተሰራች እዛች ላይ ደረጃዎች በደረጃዎች እንወጣና እኛ ዲያቆናት የሆንነው ሪዩ ከመያት ከማያት እግዚኦ ባህሬ ኔሬ ተጎየት እያልን ምስባኩን እንሰብካለን። መቼም ድምጻችን የልጅነት እድሜ ነው። አስራ አራት አስራ አምስት አስራ ስድስት ነው። ያንን ጃን ሜዳን ነው የሚሞላው ልክ እነዚህ ደግሞ ወጣቶቹ ደግሞ ራሳቸው በሙያቸው ደግሞ ለየብቻ ተሰብስበው ደግሞ እነሱ ይጨፍራሉና የሁላችንም መፈተኛ ነበረ። ተመርጠህ ነው ያንን ምስማክ ለመስበክ ለመስፈንም እንደዚሁ ተመርጠህ ነው እኮ ግሩም ነው። የነገውን የጥምቀት በዓል የዛሬውን የከተራ በዓል ምክንያት በማድረግ ባለፈው ሐሙስ ዝግጅታችን በተለይ በስነ ቃሉ ላይ ይበልጡን ያተኮረ፣ ዛሬ ደግሞ የበዓል ስነ ስርዓትና አከባበሩንም ጭምር የተመለከተ ነው ያጋራችሁን አድማጮች በተለይ ይሄ እየቀረ ሄደውን ልማድ መልሶ በሚያስታውስ ግሩም ለዛ ባለው መንገድ ያቀረባችሁት ወግ እንዳዝናናቸው ቁም ነገርም እንዳስጨበጠ ተስፋ አድርጋለሁ። አቶ ካህሳይ ገብረ እግዚአብሔር እንዲሁም የራዲዮ መጽሔቱ ንጉሴ ያክሊሉ ሁለታችሁንም ለጊዜያችሁ አመሰግናለሁ። መልካም በዓል ይሁንላችሁ ለሁላችንም ከንጉሴና ከአቶ ካሳይ ጋር የነበረን አጭር ቆይታ። አሉላ እንግዲህ ትንሽ አረፍ ብላችሁ፣ ንጉሴ አንድ በኢየሩሳሌም የኢትዮጵያን ታሪክ ከሚተርክ ዝግጅቱ ጋራ ቆየት ብሎ ይመለሳሉ። ልክ ነው። መልካም ግን፣ አሉላ ዛሬ ምንድነው? ዛሬ ከተራ ነው። ከተራ ይጾማል አይጾምም? እሱ የብዙዎች ጥያቄ ይመስለኛል። ግን ወደ አይጾምም ላደላ ነው ይሻላል። እሁድ ነው። በእሁድ ቀን እንዴት በሰንበት ይጾማል? ግን ጥምቀት ሁልጊዜ ጋድ ጋዳ አለው ጋድ የሚጾም ነው፣ ምትክ ጾም ነው። ረቡዕ በዓል ቢሆን በበዓሉ ላለመጾም ማክሰኞ እንደሚጾም፣ አርብ ቢውል አርብን ለመብላት ሐሙስ እንደሚጾም፣ እንደዚህ ነው ጋድ። ጥምቀት ግን እንደ ዘንድሮ ሰኞም ቢውል ማክሰኞም ቢውል ሰኞ ይጾማል። ለምንድን ነው ጥምቀት ሁልጊዜ ጋድ ያለው? ብለን ባለፈው ስለ ልደት ያናገሩን መጋቤ ሐዲስ ሚስጥሩ በጣም ያረዘመ ማብራሪያ ሰጥተውናል። ያው ጥምቀትና ልደት ትልቅ በዓል ስለሆነ በዚያን ቅርጽ መሆን አይገባም ተብሎ የሮብ እና የአርብ ለውጥ ተውሮ በየዓመቱ ጊዜ እንዲጾም ተብሎ ያው የጥምቀትም እንዲሁ ተሰርቷል። እንደዛ ተሰርቶ ግን ጥምቀት ረቡዕና አርብ አይውልም። አሁን እንደ ዘንድሮ እሁድና ሰኞ ቢውልም አንዴ ተብሏልና በዛው ቀጠለ ነው የሚሉኝ? አዎ፣ በዚያው ቀጥሏል። ለምን ለምሳሌ ማክሰኞ ቢሆንም አሁን ጥምቀት ሰኞ ጋድግድ ጋድ ጋድ እሁድ ቢውልም ጥምቀት ቅዳሜ ጋድ ነው። ያው እንጾማለን። ሰኞ ማክሰኞ ከሆነ ለምን ሰኞ አይበላም? አዎ እንደሱ እንዳይሆን ደግሞ ምንድን ነው ይረሳል፣ የመረሳት ባህር ይመጣል። እዚያው ላይ እኮ የዋተታው ላይ ይላል ለምን እንዲህ ያደረገ ይሉ አይ፣ ይህን በየዓመቱ ገና ሮብና ዓርብን ጠብቀን ከምናደርግ ታ ነገስቱ እዚያው ላይ ምንድነው አድሎ ለጾም ይላል ብናደላ ይበጃል እንቀደስበታለን እንከብርበታለን፣ ብለው ነው እንግዲህ ሰለስቱ ምዕት ይህን ውሳኔ ያስቀመጡት ቋሚ ሆኖ ምን መናንም እንዲያውቁት እንዲረዱት ልክ ሮብና ዓርብ እንደሚጾሙት ይህም በየዓመቱ የልደትነት ድምቀት በቋሚነት በቃ እኛ ችን ዓርብና ሮብ ጠብቀን ሰውን ግራ ከምናጋባው ይኸው በየዓመቱ ቢጾሙ ምን መናን ይከብሩበታል እንጂ አይጎዱበትም። እና ወደ መንፈሳዊነት ብናደላ የበለጠ ይሆናል ብለው አባቶቻችን ወስነውታል። እንጂ ልክ ነው ለውጥ ከተባለ ሮብና ዓርብን ነው እኛው ጠብቀን ማድረግ ያለብን ግን ከውዝግብና ከዚህ ክንትርክ ለመዳን ተደርጓል። መምህር እናመሰግናለን። መጋቤ አዲስ ሚኒስትሩ መልካም በዓል ይሁንልዎት። እግዚአብሔር ይስጥልን። አዲሱ ተከታዩ ቅንብራችን በመግቢያችን ያስተዋወቅ ነው። አድማጮቻችን የሚሳተፉበት እንደ አድማጮቻችን ተሳትፎ በተከታታይ ሊሄድ ይችላል። ዛሬ እኔ እናንተ ሀሳቡን እንጀምራለን፣ ባለሙያ አስተያየት ይሰጥበታል። ለሚቀጥለው ፕሮግራማችን ለአድማጮች ክፍት እናደርገዋለን። ጥሩ ነው በጣም እንደዚህ አይነቱ ውይይት ወይም እንዲህ አይነቱ ወግ ደግሞ የማህበረሰባችንን ሁኔታ የሚመለከት ስለሆነ ዛሬ በዚህ አንተ በመራት ከወርስ ብንደረደርም በሌላ ጊዜ ደግሞ የሌሎች ማህበራዊ ጉዳዮች የመሳሰሉትን እናመጣበታለን። በተለይ ደግሞ ከኢትዮጵያ ውጭ ለሚኖረው አድማጮቻችን የአዲስ አመት መጀመሪያ ወር ነው። የመጀመሪያው ዝግጅታችንም ነው የጥር ወር በኢትዮጵያ መንፈስ የሚነሳ ጥያቄ ነው። ምንም ይሁን ምን ለመሆኑ የምንወዳቸውን ነገሮች ለምን ባደረ ጊዜ ያንኑ ብቻ ይዘን እንቆያለን። እናንተ እንደው አንዳንድ ሀሳብ ወር ወራ አድርገን አድማጮቻችንን ብናነቃቃ ልክ ነው። አሁን አንድ ነገር አልወድም ስል ለምን እንደማልወድ እንኳን ለሰው ላስረዳ ለራሴ የማላውቅበት ሁኔታ አለ። ብዙ ሰው ላይ ይፈጸማል። ይሄን ወዳለሁ ስንል የምወደው እኮ በዚህ ምክንያት ነው ብዬ ተንትኜ ለራሴ እንደሚገባኝ ምን ነገር አይመስለኝ። ሌላውም ሰው እንደዚህ ነው። ለምን እንደምትወደው አንድ ነገር ብትለው በቃ ወዳለ እንደው ደስ ይለኛል። ቃል ቢወደደው እንላለን ያ ምክንያት ይሆናል ካለን አላውቅም። እንግዲህ የሥነ ልቦናው ሊቅ ይናገሩበታል። ባለሙያውም እንዳልከው ያለውን ነገር ይሰጡናል ይመስለኛል። ሁለተኛውን ጥያቄ ባለመጠየቃችን፣ ለምን እንደምንወድ ያን ጥያቄ ማንሳት ስንጀምር የመውደዳችንን ምስጢር ጭብጦች በደንብ ማየት እንጀምራለን። ሰው ይሁን ድርጊት ይሁን ቦታ ይሁን እንቅስቃሴ ይሁን ስንወደው፣ ዋጋውም ከፍ የሚል ይመስለኛል ለምን እንደወደድን ከማወቃችን ጋር ሳንወድ ስንቀርም ምናልባት ምክንያታዊ ካልሆነ አለመውደዳችን የተሻለ አማራጭ እንድናስብ አለመውደድ ጥሩ ነገር አይደለም አይደለም እና በዛም መልኩ አንዳንድ ነገሮችን እንድናይ ይረዳል። አድማጮች እንዲነጋገሩበት ነው በአብዛኛው አስተያየቶቻችንም እንዲያደርሱን ባለሙያው ግን አንዳንድ ሀሳቦችን ይፈነጥቁ ልቦና አንጻር በዚህ ዙሪያ ብንጀምርም በሌሎች ርዕሶች ቅድም እንዳለው እንደምንመለስ አድማጮች አውቀው ይሄስ፣ ይሄኛውስ እያሉ ሀሳብ ቢሰጡ ጥሩ ነው። ራዲዮ መጽሔት የእናንተ ነው፣ የነቃ ተሳትፏችሁን እንፈልጋለን ነው ወደኋላ ላይም ቀደም ብሎ በቀረቡ ሀሳቦች ላይ የተነሱ አድማጮች ያደረሱን አንዳንድ ነጥቦችን እናጋራለን። መልካም አንዲት ነጥብ ግን አድማጮች ብዙ ጊዜ ፕሮግራም ይሰሙና ቆንጆ ነው ብለው ደውለው ለእኔ ወይ ለአንተ ይነግሩናል እንደዛ ከማድረግ መልሰን አስተያየቶቻቸውን ለሌላ እንድናሰማ እየደውሉ በነጻው ስልክ አስተያየት የሚቀመጥበት ላይ የራዲዮ መጽሔት በዚህ ቀን ያስተላልፈው እንደዚህ አረጉም ማለት አይደለም። ግን ብዙውን ስልካችን ስለሚያውቁ ለእኛ ይደውሉ ነው። አቤት በቀደሙ ፕሮግራም እንደዚህ ይላሉ። ያንን እንከኑንም እዛው ላይ ቢተዉት መልሰን እናሰማ ላይ የተሻለ ይሆናል። ይሄ ጥሩ ማሳሰቢያ ነው። አዲሱ ግን በዚህ ባነሳ ነው መንደርደሪያ ላይ ፕሮግራማችንን ጭምር ጥሩ ነው። ይሄ ፕሮግራም ሲባል ምኑ ነው ጥሩ ይሆናል? ለምን ለምንድን ወደዚህ ዝግጅት ልታስገባ ነው? አመላለሳቸው ሰጣቸው ወይም ሀሳባቸው ዳጎስ ብሎ ይቀርባል። እናመሰግናለን። አንዳንዶች ጥሩ ዜማ ነበር፣ ድንቅ ትዝታ ነው፣ አንዳንዶች ባላዋቂነት፣ ሌሎች ደግሞ በጥፋተኝነት ጭምር መጠየቅ ያለባቸው ሲሉ የገዛ ራስን ቋንቋና ባህል ለማሳነስ የፈቀዱ ያሏቸውን የሚከሱበትን ጭብጥ አውስተን ከዚሁ አዛምደን ታዲያ በራሳቸው መንገድ አማርኛን አቀላጥፎ ማወቅ ብቻ ሳይሆን ባህልና ወጉን ጭምር አጥንተው የራሳቸው ማድረግ ከቻሉት ሁለት እንግዶቻችን ጋር የጀመርነው ወግ ተከታትላችሁ በወጉ ጋባዥነት በያላችሁበት ትነጋገሩበት ጭምር መጋበዛችን አይዘነጋም። መልሳችሁ ለእኛ ካደረሳችሁት ሌላ በያላችሁበት ጠቀም ያለ ወግ ሳታደሩ እንዳልቀራችሁ ተስፋ እናደርጋለን። በእኛ በኩል ታዲያ ለዛሬ በቀጠሮ ያሳደር ነውን ይዘን ተመልሰናል። አድማጮች በመካከለኛው ምዕራብ ዩናይትድ ስቴትሷ የሚኒሶታ ክፍለ ግዛት የሴንት ፖል ከተማ ነዋሪ የሆነው አሜሪካዊው ማቲዩ ኬን እና የኢትዮጵያ ተወላጅ ከሆኑት ወላጆቹ እዚሁ ዩናይትድ ስቴትስ ተወልዶ ያደገው ነቢያት አክሊሉ ደምሴ በምስራቅ ዩናይትድ ስቴትስ የፔንሲልቬኒያ ክፍለ ግዛት ፊላደልፊያ ከተማ ነዋሪ ነው። ሁለቱም ከያሉበት በስልኩ መስመር ተጋኝተዋል። ካሉላ ጋር ቡና እያፈላ ነው ማለት ነው። ቡና እያፈላ ነው ማለት ነው። ነው። የፈንዲሻ መቆያ አለ በአየር። እሱ ነው ቡና የምትቆላበት፣ እሱ ነው። ያው ዘንዘን አረጌ በቃ ዛጠቀዋል። ማቲዩ ኬን ና ነቢያት አክሊሉ በድጋሚ አግኝቻችኋለሁ። በባህልም በቋንቋውም በምትኖሩበት ሀገር ብቻ የተገደባችሁ እንዳለ መሆናችሁ ሶስት በዓላት አልፈዋል። ሌሎች የሚያከብሩ ሰዎችም በቅርባችሁ ይኖራሉና የትኞቹ እንደምታከብሩ ትነግሩኛላችሁ። የአውሮፓውያን ገና እና የአውሮፓውያን አዲስ ዓመት በእርግጥ እንደምታከብሩ አውቃለሁ። እንኳን አደረሳችሁ። እንኳን አብረን አደረሳ የኢትዮጵያ ገናንም የማክበር ወይም ስለ እሱ የማወቅ እድል ነበራችሁ? ማቲው ከንትን ጀምረ ሁለቱንም እናከብራለን። እኔ ፈረንጅ ገና ይሉታል፣ ግን ካቶሊክ እና የኦርቶዶክስ ልዩነት ነው። እሱን እናከብራለን። ከዛ አልፎ የአበሻ ገና፣ የኦርቶዶክስ ገና ማለት እናከብራለን በጋርደን እዚህ አንዳንድ ቦታዎች አሉ በግ የሚሸጡት እሱን አርደን እንበለዋለን ግሩም ነው ሁለቱም ደገነቱ እንትን የለበትም ይሄ ስጦታ አይበዛበትም እንደ የአሜሪካን ገና ልበለው በቃ ስጦታ ምናምን ትጨነቃለህ ስጦታ በመግዛት ይሄኛው አያስጨንቅም እንደሱ አይነት ብዙ ፈተና የለውም በቃ መብላት ነው በጣም ጥሩ እየሰማህ ነው ነቢያት እንዴት ነበር አንተ ስጋ ያለ እየሰማው እኛም ጋር ጥሩ ነበረ። እኔ እንግዲህ የኦርቶዶክስ እምነት ተከታይ ነኝ። ሆኖም ግን ሁለቱንም ነው የምናከብረው። በዓሉን በተመለከተ በተለይ የፈረንጆቹ ገና የሚባለውን ስጦታ በመለዋወጥ እንደዚህ እቤት ውስጥ እናከብራለን፣ ከጓደኞቻችን ከዘመዶቻችን ጋር ግን ያው ከቤተ ክርስቲያን ጋር የሚደረገውን አምልኮት ያው ቀኑንም የምናከብረው የአበሻ ገና በሚባለው ነው ኦርቶዶክስ የእምነት ተቋም በሚከበረው ነው የምናሳልፈው። በዓላችሁ ጥሩ እንደነበረ ተስፋ አድርጋለሁ። ከየዛሬ አንድ ወር ገደማ ነበረ ቀደም ያለውን ውይይታችን ያደረግ ነው። የእናንተን ልምድ የእናንተን ተሞክሮ ቋንቋውን እንዴት እንደ ተማራችሁ እርስ በርስ የተነጋገራችሁበት እና ሌሎች አድማጮችም ጥሩ ስሜት እንደ ተጋሩ የገለጹበትን ውይይታችሁን ለነቢያት ባነሳውት ጥያቄ ነበር የቋጨ ነው። ነቢያት በተለያዩ ጊዜያት ወደ ኢትዮጵያ የመጓዝ እድሎች እንደነበሩ አጫውተኸኛል። አንዳንድ የኢትዮጵያውያን የንግድ ቤቶችና የመስሪያ ቤቶች ስያሜ በባዕድ ቋንቋ መጠራት፣ አንዳንዶቹ የንግድ ቤቶች በዚህ በዩናይት ስቴትስ ያሉ ከተሞችና አንዳንድ የዚህ ሀገር ስያሜዎች ይዞ የመሄድ ነገር ይታያል። በአንጻሩ ደግሞ በዚህ በዩናይት ስቴትስ የሚገኙ የኢትዮጵያውያን ንግድ ቤቶች እንደየመጡባቸው አካባቢዎችና እንደሚያውቁት በኢትዮጵያን ባህል የሚያጎሉ መጠሪያዎች በስፋት ትመለከታለህ። በተጨማሪ በመንግስት መስሪያ ቤቶች ውስጥ ሳይቀር አጠራሮች መሰረታቸው የሀገሩን ቋንቋ የሀገሩን ባህል ከማንጸባረቅ ይልቅ ወደ አድሎ ሲያዘነብሉ ይታያል። ብዙዎች የሚተችት ነው እና እነህ በንጽጽር የሚታይ ሁኔታች ላይ ያንተ ትዝብት ምን ይመስላል? እሺ፣ ለጥያቄ አመሰግናለሁ። እንግዲህ እኔ መጀመሪያ ኢትዮጵያ ስሄድ የሶቪየት ህብረት ከመፍረሱ በፊት ነበረ እንደማስታውሰው፣ በታህሳስ ወይ ጥር ገደማ ነበረ። ይሄድ ነው ሁለት ሰማኒያ ሶስት እኔ ስሄድ የኢትዮጵያ ብሔራዊ ስሜት ጎልቶ የሚታይበት በየሰፈሩ ኢትዮጵያ ትቅደም፣ እንደዚህ የመሳሰሉ መፈክሮች ምናምን በሚሰማበት ጊዜ ነበረ እና እዛ የውጭ ሀገር ስሞችን እንደዚህ የመጠቅም ነገር ብዛም አልነበረም። በዛ ጊዜ ተመልሼ ስሄድ ነው እንዲህ አይነቱን ነገር ያየሁት በተለይ በመንግስት መስሪያ ቤቶች አስታውሳለሁ። አንድ አመት በአንድ አመት ቆይታ ኢትዮጵያ ውስጥ እና በአንዳንድ የመንግስት መስሪያ ቤቶች ግእዝ ቋንቋን ትተው በላቲን እሱ በጣም ገርሞኝ ነበር። የራሳችን ቋንቋ እያለን ለምንድን ነው በላቲን የሚጽፉት? የሚለው ጥያቄ አድሮብኝ ነበር በዛ ጊዜ። ከዛ በኋላ እየተራባ መጣ መሰለኝ እንደዛ አይነት ነገርና አንዳንድ ንግድ ቤቶችም ላፓሪዚያን ፓሪዚያን ለንደን ካፌ ኒውዮርክ ኒውዮርክ ይህ የሚባሉ በንግድ ቤቶችም ነገር እየተስፋፋ የተሰራጨ መጣ እና በጣም ነበር የሚገርመኝ። እና የራሳችን ባህል የራሳችን ቋንቋ የሚያኩራ ታሪክ የሚያኩራ ባህል እያለን ለምንድን ነው የውጩን የምንጠቀመው የሚለው ሁልጊዜ ቅላቴ ውስጥ ይመላለስ ነበር። በሀሳብ ማለት ነው። ግሩም የነቢያትን ትዝብት ነው የተከታተልነው። ማቲው፣ አንተም ወደ ኢትዮጵያ የመጓዝ እድሎች እንደነበሩ ሁሉ በዚህም በዩናይት ስቴትስ የሚኖሩ ኢትዮጵያውያን የተለያዩ የንግድ ቤቶች ሱቆች፣ የምግብ ቤቶች የኢትዮጵያን ስም ፈልገው ካለበት ሲጠቀሙ ይታያል። ባህላቸውን የሚገልጽ ሰዎች ምናልባት እንግዳ ሆነው ሲመጡ እንዲጠይቋቸው የሚያደርጉ ስያሜዎችን ሲጠቀሙ፣ በአንጻሩ ደግሞ ነቢያት እንደገለጸው አዲስ አበባና ሌሎች ከተሞች የሚታዩ አንዳንድ የኢትዮጵያ ንግድ ቤቶች ሳይቀሩ በጣም ለአካባቢው እንግዳ በሆነ ስም ነቢያት እንደገለጸው በአብዛኛው በዚህ ሀገር የኖሩ ሰዎች ሊሆኑ ይችላሉ ከዚህ ሀገር የተለያዩ ከተሞችን ስምና መጠሪያዎችን እስከ መጠቀም ድረስ ሲሄዱ እናያለን። እንዴት ተመለከትከው ይሄን ግጭት ይሄን ልዩነት ማቲው? እኔ ብዙ ጎብኝቻለሁ እንደዚህ እንግሊዝኛ ሲጠቅሙ። እዚህ ሀገር እንደውም አማርኛ ብቻ ነው የሚጠቅሙት። እዛ ሲሄድ ጠይቃቸዋለሁ፣ ባንክ በአማርኛ ምንድን ነው? ሬስቶራንት በአማርኛ ምንድን ነው? ጠይቃቸዋለሁ። ሰው ዝም ብሎ የፈለገውን ስም መስጠት ይችላል ብዬ ነበር የተውኩት ግን የጋርሚን ባለፈው እንደተነጋገርን እዚህ አገር ጉርማይለ በቃ እንዳታውሩ ነው እያልኳቸው አይደል፣ ጓደኞቼን ይበሳል። እዛ ያኔም የዛሬ አስራ ሶስት አስራ አራት አመት አንዳንድ ሰው ጋራ በአማርኛ ማውራት አትችልም። በቃ ከግማሽ በላይ እንግሊዝኛ ነው የሚከቱበት። እና አሉ ትንሽ ከተማሩ ወይም መማር ለማስመሰል ለማሆነ አላውቅም። እና እኔ እሱን ግማሽ አወርተው ሲሰለችኝ ወደ እንግሊዝኛ ስለውጥ ዝም ነው የሚሉት። በእንግሊዝኛ ሙሉ በሙሉ አይነጋገሩም በአግባቡ። ይህ እንግሊዝኛ ሳወራቸው ዝም ነው የሚሉት፣ ምክንያቱም በቃ መግባባታችን በዛው አለቀ። የኔ እንግሊዝኛ አይቀበሉትም። እና በቃ እንደ ጥያቄ ይህ የምግብ ቤት ነገር ብርቅ ስለሆነ መሰለኝ ያኔ መጀመሪያ እንደዚህ ሲጀምሩ ያኔ የዛሬ አስራ አምስት አመት ገደማ ብዙም አልነበረም። አሁን ግን በወላይ መንገድ ምናምን መንገድ በጣም አበዝቶታል አይደል፣ እሱ ችግሩን ያሳያል። ምን ሰው እንዴት አማርኛ እንዳወረደው፣ በቃ እንደ ተራ ነገር አርጎታል መሰለኝ። አንተ ከሌላ ባህል ከሌላ አገር መጥተህ ያን ቋንቋ ለመማር ጥረት እንደምታደርገው ሌሎችም ያንተ ምስሎች እንደሚያደርጉት ትልቅ ግምት የሚሰጠው በመሆን ፋንታ የአገሬው ተወላጆች ቋንቋውን ያን ያህል ግምት ሳይሰጡት የሚታይ መስሎ ነው ያገኘኸው። አዎ የምግብ ቤቶች ስም ነው ግን ከሰው ጋር ስትነጋገር ቀደም ታየዋለም እንዴት ሰው ሁሉንም ነገር በአምራይን መገለጽ አይችልም እና በጣም ይበዛል። እንጃ ከሲጋረመኝ ባየለ ቦታ ሲሄድ እና ላሊበላ ሄደን ለማስ አስጎብኚ አልፈልግንም። ይሄ ታሪካዊ ቦታ ነው እኮ እና ትንሽ አጥንቻለሁ፣ ትንሽ አውቀዋለሁ። ከአንድ ጓደኛዬ ጋር ነበር የሄድኩት እና ሁለታችን በቃ ዝም ብለን የዞረን ምናምን ይሄ አስጎብኚ ጠይቀን እና በእንግሊዝኛ ብቻ ሲያወራ ስማ፣ አስጎብኚ አልፈልግም አልኩት እና ዋጋ እየቀነሰ እየቀነሰ በቃ እባክህ እባክህ በእንግሊዝኛ የጠይቀኝ ስማ፣ ትንሽ አነስተኛ ዋጋ ነው ያገኘት። በቃ በጣም በትንሽ ዋጋ ነው ያገኘ። ግን አንተ የምታስጎብኝ ከሆነ በአማርኛ አስጎብኝን። ይሄ ሞኖሊቲክ ምናምን የሚሉትን ቃላቶች ይጠቅማሉ አንድ ወጥ ሆነው ወይም ሌላ ቃል ዝም ብለ ፈጠረው፣ አልኩት በጣም ደሜ የሚፈላበት እንትን ነው። ምክንያቱም እኔ ስንት ጥረት አድርጊያለሁ ስንት ፍላጎት ያለኝ ሰው ደግሞ፣ በቃ ያ ነገር ታሪካዊ ነው ባለ ታሪኮች ነን ምናምን፣ ግን ወደ ቋንቋ ወደ መሠረታዊ ነገር ሲሄድ፣ የለም ባዶ ነው። ያን አክብሮት አታየውም። የኔ ነው የሚሉትን ነገር በአግባቡ ግምትና አክብሮት ሲሰጡት አይታዩም። በንግግራቸው አይታየኝ። እንግዲህ ተዘብታችሁን ለማየት ነው ያነሳሁላችሁ። እስኪ የእናንተኑ ጥረቶች የእናንተኑ ሙከራዎች ወደሚመለከቱ ጉዳዮች እንለፍ። ነቢያት፣ ወደ አንተ ልመለስ ነው። የአማርኛ ቋንቋን ጥርት አድርገህ መናገር መጽሐፍ እና ከቋንቋው ጋር አብሮ ያለም ትልቁን ባህሉን ለመረዳትም ለማወቅም በዚያ ውስጥም ለመኖር መሞከር ብቻ ሳይሆን አንዳንድ ጥረቶችም ወላጆች የኢትዮጵያዊ ትውልድ ያላቸው ናቸውና የበለጠ የመሳተፍ አንዳንድ ነገሮችን የማድረግ ፍላጎትም እንዳደረብህ ከዚህ ቀደም በነበሩን አጋጣሚዎች ተመልክቻ አለሁ። እስኪ ያጫውተን የሞከርካቸውን ነገሮች፣ እስኪ ያስረዳ አዎ ልክ ነው። ካለኝ የሀገር ፍቅርና የሀገር ስሜት አኳያ የማደርጋቸው ነገሮች አሉ። በማህበረሰባችን ውስጥ በዛ ደረጃ የምሳተፍባቸው እንቅስቃሴዎች ወይም ስራዎች አሉ። አንዱ በቅርብ ጊዜ ስላሴ ስታንዳፕ የሚባለው ድርጅት ያቋቋምኩት። ስላሴ ስታንዳፕ ዋና ዓላማው በአሁኑ ሰዓት አፍሪካ ህብረት ወይም የቀድሞ የአፍሪካ አንድነት ድርጅት ህንጻ ፊት ለፊት ለ ግርማዊነታቸው ለቀዳማዊ ኃይለ ሥላሴ ሐውልት ለማሰራት ነው። ግርማዊ ቀዳማዊ ኃይለ ሥላሴ አብዛኛው ሰው እንደሚያውቀው የአፍሪካ አንድነት ድርጅት እንዲመሰረት በግንባር ቀደም የተሰለፉና የታገሉ እንዲመሰረትም ያደረጉ እሳቸው በመሆናቸው ክብር ሊሰጣቸው ይገባል በሚል መነሻ ይህንን እንቅስቃሴ ጀምሮ ያለው እሱ አንድ ነው። ሌላኛው በቅርብ ጊዜ ደግሞ በጣም በምወደው እና በተለይ ደግሞ ለእኔ ማንድነት ጠንካራ ምሶሶ ወይም መሰረት የሆነኝ በአቴ በሻርቃ ለማወለ ጻድቅ ስም ያቋቋምኩት የሻርቃ ለማወለ ጻድቅ መታሰቢያ ድርጅት ነው። እና በአሁኑ ሰዓት ከአርበኞች ማህበር ጋር አንዳንድ ስራዎችን ለመስራት እየተስማማን ነው። ሥላሴ ቤተክርስቲያን እንደሚታወቀው ብዙ አርበኞች እዛ የተቀበሩበት የመቃብር ቦታ ሙሉ ቱማቶች የተቀበሩት ነው እና ባለፈው ሲሄድ በጣም በቃ ስጃ በቅሎበት ምናምን በደንብ ደረጃውን የጠበቀ እና ቀጣይነት ያለው ጽዳትና እንክብካቤ ለምን አይደረግበትም? ለሀገራችን አንድነት ለሀገራችን ታሪክ ለሀገራችን ነጻነት ሕይወታቸውን መስዋዕት ያደረጉ ሰዎች ናቸው እዛ የተቀበሩት እና ልናከብራቸው ይገባል ታሪካቸውን ልናከብር ይገባል በሚል አሁን ከአርበኞች ማህበር ጋር ይህንን ነገር ለማድረግ ለማቀናጀት ተንቀሳቀስን ነው። በአለም አቀፍ ደረጃ ደግሞ የኢትዮጵያን አርበኞች ያደረጉትን ነገር እንዲታወቅ እዛ ከተቀበሩ ሰዎች ጀምረን ቤተሰቦቻቸውን እያፈላለግን ስለ አርበኞች ታሪክ መጽሐፍ ለመጻፍ ሁሉ ፍላጎት አለኝ። ገና ያው አሁን ያለው ውጥን ነው እንግዲህ ኢትዮጵያ ይጅ ነው ይህንን ነገር እዚሁ ሀገር ውስጥ ደግሞ ሲድ የሚባለው ሶሳይቲ ኦፍ ኢትዮጵያን ዘሳበች ዳያስፖራ ወይም በአማርኛ ወይ ግዝ ነው ትርጓሜው፣ በአማርኛ ማህበረ ጊዩራን ዘር ኢትዮጵያ በሚባለው ውስጥም እንደዚሁ በአማካሪነት አንዳንድ ከወጣቶች ጋር የሚደረገውን ጥላ ይሳተፋለወኝ። ድርጅቱ በየዓመቱ በተለያዩ ዘርፍ ያሉትን ኢትዮጵያውያኖች እውቅና የሚሰጡበት የሚሸልሙበት፣ እና የሚያወድሱበት ዝግጅት ነው። በአመት አንድ የሚከበር ነው እና እዛ ላይ ይሳተፋለሁ። በወጣቶች በኩል ያለውን ተሳትፎ እንዲጨምር አንዳንድ ስራዎችም እየሰራን ነው። ይሄን ይመስላል። እንግዲህ በርከት ያሉ ጥረቶችን እያደረግክ ያለኸው ነቢያት ማቲው ወደ አንተ ልምጣ። ቋንቋውን በማወቅና ለባህሉ ባደረ ፍቅር መገዛት ብቻ ሳይሆን የበለጠ ፍላጎት ኖሮ አንዳንድ ድርጊቶችን አድርገሃል። የአማርኛ እንግሊዝኛ መዝገበ ቃላት በኢንተርኔት ድረገጽ አማካኝነት አዘጋጅተህ እንደነበር አስታውሳለሁ። ሌሎች ስራዎችንም ጨምረህ አሁን ከዚያ በኋላ የሰራሃቸው አሉ። እስኪ ያጫውተን እነሱን ደግሞ። እሺ ያው የዛሬ አስር ዓመት አምሃሪክሽ ዳካም ኢንተርኔት ላይ አደረግኩት እና ከዛን ጊዜ ጀምሮ ብዙ ሰው ሀሳብ የሰጠኝን ከሰው ጋር እየሰራው የሞከርኩ ነው እና በቅርቡ ኔስን ሳይሆን በሰላም ሳፍት የተባለው ድርጅት ስም ሁሉም ነገር አድርጌ፣ ሌሎች የአፕስ የስልክ እንደ ፕሮግራሞች እያረግኳቸው እየሰራዋቸው ነው እና አንዱ ሁለቱም አሁን እስካሁን ሁለት ነው የሰራሁት፣ ግን ለወደፊት ብዙ ለመስራት እየሞከርኩ ነው። በጉግል ፕላይ ላይ በሰላም ሳፍት ስም ይገኛሉ ወይም በአምሀር ዲክሽነሪ ዳካም መግባት ትችላላችሁ። እና አንዱ የፊደል አፕ ነው በቃ ብለው፣ ሌላ ደግሞ የፊደል ማገናኛ አለ እና ለምሳሌ ሶስት ፊደሎች ይሰጡሃል አኔዴ እና አንድን ማገናኘት አለበት። አንዱ ደግሞ በቀላሉ ወደ ታች ታወርደው ለጀማሪ ልጅ ዝም ብለው ወደ ታች ያገናኙታል እና ስታገኘው አኔዴ ስታገኝ አንድ ትላለች ልጄ ከዛ የበለጠ የተመሳቀቀ የተመሰቃቀለ የተመሳቀለ ይሄዳል እና በቃ እንደሱ አይነት ነገር ለመስራት ይሞከርኩ ነው። በተለይ ልጆች ፊደል እንዲማሩ የሆነ የአማርኛ ነገር እንዲያገኝ በጣም ግሩም ነው። ማቲው ኬን፣ ነቢያት አክሊሉ በተለይ የአማርኛ ቋንቋንና የኢትዮጵያን ባህል በተመለከቱ ጉዳዮች ላደረግነው ውይይት ለጊዜያቸው አመሰግናለሁ። በሌላ ፕሮግራም አሁን እየሰራችኋቸው ያሏቸውንም ሆነ ሌሎች ጉዳዮች ምክንያት አድርገን መልሰን እንደምናገኛቸው ተስፋ አድርጋለሁ። ለአሁኑ ጊዜር ይስትልኝ አብሮ ስትልኝ እናመሰግናለን come below, with a here. your good for my on my in but mahala, እናመሰግናለን። አሁን ወደ አዲስ አበባ ነው የመልስ ጉዞአችን። በኢየሩሳሌም የኢትዮጵያውያን ታሪክ ከሚተርክ ዝግጅቱ ጋር ተመልሷል። በተለይ በዚህ በዛሬው ከተራና በነገው ጥምቀት ሰሞን ሐዋርያው ፊልጶስ እየተባለ ይነገራል ኢትዮጵያዊው ጃንደረባ የሚልም ታሪክ በተለይ በታሪክና በቤተ ክርስቲያን ሰዎች አካባቢ ይነገራልና፣ ፊልጶስ ማን ነው? ኢትዮጵያዊው ጃንደረባስ ማን ነው? ምን ሠራ? ምን አደረገ? ታሪኩ ከዚህ በፊት ተወርቶ አያውቅምና ከሰላሳ አራት አመተ ምረት ጀምሮ ያለውን ታሪክ ከዛ በመነሳት አርባ አመት ኢየሩሳሌም እየኖረ ያለው አማከለ ገበየሁ እንዲያስረዳን ጋር ብየዋለሁ። አቶ አማከለ የገንዘብ ሚኒስቴሯ ወይም እጃን ደረባ የተባለው ወደ ኢየሩሳሌም መጥቶ ለእግዚአብሔር ሰግዶ መብአውንና ስዕለቱን ሰጥቶ በስረገላ ሆኖ መጽሐፈ ኢሳያስን እያነበበ በጋዛ መንገድ አድርጎ ወደ ሀገሩ በመመላስ ላይ እንዳለ መንፈስ ቅዱስ ፊልጶስን ሂድ ብሎ ይህን ሰረገላት ተከተል ብሎ ፊልጶስን አዞታል። ፊልጶስም እዚያ በደረሰ ጊዜ የነቢዩን የኢሳይያስን መጽሐፍ ጃንደረባው ሲያነብ ሰማና በእውኑ የምታነበውን ምስጢሩን ትረዳዋለህን ብሎ ጠይቆታል። እሱም የሚያስረዳኝ ሳይኖር እንዴት ለማወቅ እችላለሁ ብሎ ከመለሰለት በኋላ ወደ ሀያ ሰረገላው ወጥቶ ከእሱ ጋር እንዲቀመጥ ፊልጶስን ለምኖታል ይሉናል። እና ምን መታሰቢያ አለው? ፊልጶስ እዛ በእስራኤል ኢየሩሳሌም የሚታወቅበት መታሰቢያ ነገር አለው። እንግዲህ ለረጅም ዘመን መታሰቢያ ወይም ታቦት አልነበረውም። በብፁ ቅዱስ አቡነ ተክለ ሃይማኖት ዘመን የኢየሩሳሌም ገዳማት መነኮሳት እና በወቅቱ የነበሩት ብፁ አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀጳጳስ፣ አሁን የኢየሩሳሌም ሊቀጳጳስ በነበሩበት ሰዓት ይህ መታሰቢያ በኢየሩሳሌም ገዳም መኖር አለበት ብለው በማሳሰብ ቅዱስነታቸው አንድ ታቦት በፊልጶስ ስም አስቀርጸው ባርከው ልከውላቸው በሺህ ዘጠኝ መቶ ሰባ ዘጠኝ ዓመተ ምሕረት ጥር ወር ላይ በኢየሩሳሌም በመንበረ ሊቀ ጳጳሱ ግቢ ባለው ጸሎት ቤት ታቦቱ ገብቶ እስካሁን ይቀደስበታል። ሌላስ እንደው እሱ የተጠመቀበት የሚታወቅ ቦታ አለ፣ ምንጭ አለ፣ ምን አለ? እንደዚህ ሲባል እንሰማለን። እሱስ እንዴት ነው? ምንድን ነው? ንጉሴ እዚህ ላይ አንድ ታሪክ ላጫውትህ። ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ዘኢትዮጵያ? በጥቅምት ወር ዘጠና ዘጠኝ ዓመተ ምሕረት ላይ ወደ ቅድስት ሀገር ዕሥራ ምዕት ሚሊኒየም ዋዜማን አስመልክተው ብቅ ብለው ነበር። የበዓሉንም መሰረታዊ አከባበር መነሻ አድርገው ለኢትዮጵያዊው ጃንደረባ ከተጠመቀበት ክርስትናችን ከተመሰረተችበት ምንጭ ቦታ ላይ በኢየሩሳሌም የዕሥራ ምዕት ሁለት ሺህ ወይም ሚሊኒየሙ ታላቅ በዓል አከባበር ብርሃን ተለኩሶ ወደ ኢትዮጵያ መጓዝ እንዳለበት ተናግረው እንደነበር አስታውሳለሁ። ዋናውና መሰረታዊ አመጣጣቸው ደግሞ የክርስትና እምነታችን ታሪክ መነሻ ኢትዮጵያዊው ጃንደረባ በቅዱስ ፊልጶስ እጅ የተጠመቀበት ወደ ጋዛ በሚወስደው መንገድ ዳር ያለው ምንጭ ስለሆነ ይህ የታሪካችን መነሻ የሆነው ቦታ እንዲሰጠን ለእስራኤል መንግስት ባለስልጣናት ደብዳቤ ጽፈው ስለ ነበረ፣ በሁለት ሺ ዓመት ፈጽመ የሁለት ሺ ዓመትን ፈጽመን ወደ ሶስተኛው ሺህ ከመራመዳችን በፊት የእስራኤል መንግስት የታሪካችን መነሻ የሆነውን ቦታ ለኢትዮጵያ እንዲሰጣት በዚህ ቦታ ላይ ታላቅ በዓል ለማክበር መታሰቡን ለፕሬዚደንቱ እና ለመንግስቱ ባለስልጣኖች በጽሁፍ ጥያቄ አቅርበው ምላሽ እንደሚሰጣቸው ተገልጦላቸው ነበረ። በዚህ ምክንያት ቅዱስና ቅዱስነታቸው ይህን ተንስ ተስፋ አንግበው ከባለስልጣናቱ ጋር ሆነው ምንጩንና በዙሪያው ያለውን አካባቢ ጎብኝተው ገዳሙ የወከለውን አርክቴክት በቦታው ላይ የሚገኙትን ጥንታዊ ሕንጻዎች እንዴት መልሶ መጠገንና ደርሶ ጥቅም ላይ ማዋል እንደሚቻል ሁሉ አብራርተውላቸው ነበረ። ቦታው የሚያመለክተው ፕላንና ካርታ በእስራኤል መሀንዲስ ተፈቅዶ ከተሰጠ ቀርቦላቸው ከኢትዮጵያ አንድ የህግ ባለሙያ ኢንጂነር፣ አርኪቴክት ልከው ለማስጠናት እቅድ እንደነበራቸው በቅርብ ስከታተል እንደነበር አስታውሳለሁ። በወቅቱ የኢየሩሳሌም ሊቀ ጳጳስ አሁን ደግሞ ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ዘኢትዮጵያ ታሪኩን በደንብ ስለሚያውቁት ልመናው ቀጥሎ በቦታው ላይ ቤተ ክርስቲያን፣ ማህበረ መነኮሳት መኖሪያ እንዲታነጽበት ቢያደርጉ ታላቅ ታሪክ ጥለው ያልፋሉ ብዬ እገምታለሁኝ። አቶ ማከለ ገበየሁ ስለ ኢትዮጵያዊቷ ንግስት ህንደኬ ስለ ጃንደረባው ጃንደረባው ማለት የገንዘብ ሚኒስትር እንደሆነ ገልጾልናል። በፊልጶስ እጅ የተጠመቀበት ቦታ እስራኤል ኢየሩሳሌም መኖሩን እና ያ ቦታ እንዲከበር በኢትዮጵያ ቤተ ክርስቲያን በኩል ጥረት እየተደረገ መሆኑን ነው የገለጸልን። አማይክልን ስለ እስራኤል ኢየሩሳሌም የጥምቀት አከባበርም አነጋግሬዋለሁ። ለዛሬው ያለኝ ጊዜ ይኸው ስለሆነ አበቃለሁ። የሚቀጥለው ፕሮግራም እስክንገናኝ ደህና ሁኑ። ሙዚቃው ጠቋሚ ነው። የአድማጮች አስተያየት ነው። እንግዲህ እንግዲህ እነሱ ነው። ሰዓት ነው። መሰንበቻው ነው። ከእናንተ ከአድማጮቻችን የደረሱን መልእክቶችና አስተያየቶች በርካቶች ናቸው። በማቲውና በነቢያት የአማርኛ ቋንቋ ችሎታና ያልተወለዱና ያላደጉበትን የኢትዮጵያ ባህል ለማወቅ ያደረባቸው ፍቅር፣ በአንጻሩ የገዛ ቋንቋቸውን በአግባቡ ለመናገር ከመጣር ይልቅ መልኩ ባልታወቀ ዘይቤ በዘፈቀደ የሚደረግ የቋንቋ አጠቃቀምን የተመለከተ ትዝብት ብዙዎቻችሁ በየበኩላችሁ ያላ እላችሁበት ነው። አሁንም ታዲያን የተሳተፉ ነው ግብዣችን። በስፍራው ተገኝተን የተመለከትነውን የወጣቱን ድምፃዊ ጃኪ ጎሲን የቅርብ ጊዜያት የመድረክ ስራዎች አወድሰን ጥሩ ጅምር ነው እና አያያዙን ቢያሳምር በሚል በርሱና የስራው አቀላጣፊዎች ነን ያሉን አጋዦቹን ሙያ የጎደለው አቀራረብ፣ አሰራር ትዝብት የሰነዘርነውን አስተያየት የተከታተሉ ወንድሜን የተባሉ አድማጫችን ከአዲስ አበባ ያደረሱንን ባጭሩ እናጋራቸው። በተለይ አንዳንድ ታዋቂ ድምፃውያንን አስመልክቶ ያነሳችሁት እስከ ዛሬ ስመኛው የኖርና ምናልባትም ጥቂት የዘገየ እንደሆን እንጂ አልፈጠንም ሲሉ ይንደረደራሉ። ወንድሜ ነው። በተለይ ለራዲዮ መጽሔት ያላቸውን አድናቆት በማስቀደም ትችታቸውን ከእኛ የሚጀምሩት አድማጫችን ወንድሜ ነህ። እናንተም እንደ ባለሙያ ያያችሁትን ለመተቸት የምታሳዩትን የበዛ ሊሰኝ የሚችል ቁጥብነት ከሚተቹ አድማጮቻችሁ አንዱ ነኝ ሲሉ ይቀጥላሉ። አንዳንድ ታዋቂ ድምፃዋኖቻችን በሌሎች አገሮች እንደምናደንቃቸው የጥበብ ሰዎች ከፍ ያለ ግምት በሚሰጣቸው ማኅበራዊ እና ሌሎች የአገር ጉዳዮች እንኳ ባይቻላቸው፣ እጅግ ቢያንስ እንዴት ገዛ ሙያቸውን በሚመለከቱ ርዕሰ ጉዳይ ዙሪያ ትርጉም ያለው ውይይት ማድረግ የሚያስችል ዕውቀትና የውይይት ክህሎት ማዳበር እንደ ተሳናቸው ይቀራሉ። የፈቃዳቸውን በሚሞሉላቸው የራዲዮና የቴሌቪዥን ፕሮግራሞች ቀርበው ስንሰማና ስናያቸው እንኳን የምናደንቃቸውን ያህል የማይደነቅ አንዳንዴም፣ ከሚነጋገሩበት ጭብጥ ቁም ነገር አልባነት እስከ ንግግራቸው ፍሬ ባዶነት ድረስ ያሳዝነናል። ምናልባትስ ያበረታታችሁት ወጣት በሩቁ የተወደደውን ያህል ከርሱ የቀደሙትን መሳይ መሆኑ ይሆን? ስለ ሙዚቃ በሙያም ከሙያም ውጭ ስለሚደረጉና ሊደረጉ ስለሚችሉ ስራዎች፣ ስለ ወጣት የእድሜ እኩዮቹና በጥቅሉም ስለ ወጣትነት መወያየት ያለመቻሉና ያለመጓጓቱ ሲሉም ጃኪ ጎሲን አስመልክቶ በሰጡት ጥያቄ አዘር ትዝብት ይቋጫሉ። ወንድሜነህ የበዛ ስላሉት የእኛ ቁጥብነት የሰነዘሩትን ትችት ተቀብለን ስለ ተሳትፏቸው ከልብ እናመሰግናለን። ሌሎቻችሁም አቶ ወንድሜነህ ባነሷቸው ፍሬ ነገሮች ላይ በመጽሐፍም ሆነ በመደወል እንድትሳተፉ እናበረታታለን። አሁን ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ታዲያ በዚሁ ልንቋጭ ነው። ከጀመርነው የሸዋንዳኝ ሰምታ ይሆን ዜማ ጋር እስከ ማጠቃለያ ዜና ቆዩን። ለስንብቱ እንመለሳለን። የማጠቃለያ ዜናውን በአጭሩ ላሰማችሁ። ዛሬ የጥምቀት የከተራ በዓል በመላ ኢትዮጵያ በክርስትና ምዕመናን ዘንድ እየተከበረ ነው ያለው። እንደዚሁም በዳያስፖራም ያሉ ኢትዮጵያውያን እያከበሩ ናቸው። በሰሜናዊት የናይጄሪያ ከተማ ፖቲስኩም ውስጥ አንድ አጥፍቶ ጠፊ ባደረሰው የቦምብ ጥቃት ቢያንስ አራት ሰዎች ተገድለው ሀያ አምስት ቆስለዋል። በሌላ በኩል ደግሞ ቦኮ ሐራም ከካሜሩን ተሻግሮ ሀምሳ ሰዎችን መጥለፉ ተገልጿል። ከናይጄሪያም እስራኤል ዛሬ በጎላን ኮረብቶች ላይ ጥቃት አድርሳ አንድ የእስላማዊ መንግስት ቡድንን መበተኗን አስታውቃለች። የሻርሌ ኤብዶ ጋዜጣ ዝግጅት ክፍል ባልደረቦች የሆኑትን ጨምሮ 12 ሰው የገደሉትና በኋላ በጸጥታ ኃይሎች የተገደሉት ሁለት ወንድማማቾች አስከሬኖች ዛሬ በድብቅ ፈረንሳይ ውስጥ ተቀብረዋል።